ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ህዳር 12 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። አስተናጋጆቻችሁ ቆንጅ ታይና ጤና ይስጥልኝ፣ እኔም አዲሱ አበበናል። ጠገዴና ጠገዴ የሚባል ነገር አልነበረም። ጠገዴ አንድ ጠገዴ ነው። ሁለተኛ የህዝቡ የድንበር ጥያቄም አይደለም የማንነትም ጥያቄም ነው። የወልቃይት ህዝብም የሚፈልገው ማንነቱ ነው። ቀርቦ ግን የፈታው አካል ላይ የለም። የትናንቱን ስርጭታችንን የተከታተሉትን የወልቃየት ህዝብ አማራ ብሄርተኝነት የማንነት ጥያቄ ሊቀመንበር የአቶ በሪየሆን ጥሩን ድምጽ ነበር የሰማችሁት። ጎንደር ውስጥ በአማራና ትግራይ ህዝብ መካከል የተካሄደው ሁለተኛ ዙሪያ የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጠገዴ ወረዳዎች እንዲሁም የወልቃየት ጉዳይ እንደሚገኙባቸው የአማራ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ ንጉሱ ጥላሁን የተናገሩትን ከትናንት ዘገባችን ከሰሙ በኋላ የማይስማሙባቸው ነጥቦች እንዳሉ አቶ በሪሁን ባሳወቁን መሰረት ከተደረገ ቃለ ምልልስ ነበር ቀንጨባ አድርገን ያሰማ ናችሁ በአብይ ርዕስ ይዘነዋል። ዝርዝሩን ለአርዕስተ ዜናው ደግሞ ቆንጂት። የዚምባብዌው ፕሬዚደንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀዋል። ከጥቂት ከአንድ ሰዓት ገደማ በፊት ነው ይሄ ይፋ የሆነው። የሶማሊላንድ ሪፑብሊክ ውስጥ በተካሄደው ፕሬዚደንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሄ አብዲ ማሸነፋቸው ተገለጸ፣ የሚሉትና ሌሎችም ዜናዎች አሉን። መልካም ምሽት እየተመኘን አሁን በቀጥታ ወደ ዓለም ዜናው ንባብ እንወስዳችኋለን። የዚምባብዌ ፕሬዚደንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀዋል። እኔ ሮበርት ገብርኤል ሙጋቤ ሲል ይነበባል የቀድሞው ፕሬዚደንት ለሀገሪቱ ምክር ቤት የላኩት መሆኑ የተገለጠው ገልጸው የፓርላማው አፈ ጉባኤ ጄከብ ሙዴንዳ በንባብ ያሰሙት ደብዳቤ እኔ ሮበርት ገብርኤል ሙጋቤ የዚምባብዌ ሕገ መንግስት አንቀጽ 96 በሚያዘው መሰረት ስልጣኔን በፈቃዴ መልቀቄን ይፋ አድርጌ ያለው ተፈጻሚነቱም አሁኑኑ ይሆናል ይላል ደብዳቤው። የደብዳቤውን ትክክለኝነት አስመልክቶ ከፕሬዚደንቱም ሆነ ከጽህፈት ቤታቸው እስካሁን የተሰጠ ማረጋገጫ የለም። ክሪስ ሃናስ እና ዳን ጆሴፍ ከአሜሪካ ድምጽ ኒክ ቺንግ ከዩናይትድ ስቴትስ ምክር ቤት ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርበዋል። የአፈ ጉባኤውን የሙጋቤን የስልጣን የመልቀቅ ዜና ንባብ ተከትሎም ፓርላማው በሆታ ተመልቷል። ዝምባብያውያንም ደስታቸውን ለመግለጽ ወደ ሀራሪ አደባባይ ጎርፈዋል። ህገ መንግስቱ በሚያዘው መሰረት አግባብ ያለው የህግ ሂደት ተፈጻሚ መሆኑን እንዲያረጋግጡ ፕሬዚዳንቱ የሥልጣን መንበሩን ተረክበውም አገሪቱን ወደፊት ማራመድ ይችሉ ዘንድ ለአፈ ጉባኤው ኃላፊነት ይሰጣል። ይህም በነገው ዕለት መገባደጃ እውን ይሆናል ያሉት ቀደም ሲል የሙጋቤን የሥልጣን መልቀቂያ ደብዳቤ ለጉባኤው በንባብ ያሰሙት የፓርላማው አፈ ጉባኤ ጄኮብ ሙዴንዳ ናቸው። ይበ እንዲህ እንዳለ የዚምባብዌ መሪዎች የአገሪቱን ወደ ትክክለኛ ሽግግር መንገድ እንዲመሩና ተቃዋሚ ወገኖችን ማሳተፍ የሚችሉበትም እንዲሁም ለዜጎች መጻኢ እድል ራሳቸው መወሰን የሚያስችላቸው የፖለቲካ ምህዳር እንዲፈቅዱ ዩናይት ስቴትስ አሳስባለች። ትናንት ማምሻው ላይ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ውስጥ በተካሄደ የውይይት መድረክ የአፍሪቃ ጉዳዮች ረዳት ሚኒስትር ዶናልድ ያማማቶ የዚምባብያውያን ፍቃድ ይሞላ ዘንድ እውነተኛ የምጣኔ ሀብትና የፖለቲካ ተሃድሶ መደረግ አለበት ነው ያሉት። ያማማቶ አክለውም ዓለም አቀፉ ማህበረሰብ ጥሎባት የቆየውን ማዕቀብ ከዝምባብዌ ላይ ለማንሳት ይፈልጋል። በአንጻሩም ዝምባብዌ በአጎራባቾቿና በአካባቢው ሀገሮች መረጋጋት አዎንታዊ ሚና ትጫወት ወይም ስትጫወት ማየት ይሻል ነው ያሉት። በተገንጣይዋ የሶማሌላንድ ሪፐብሊክ በተካሄደው ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሂ አብዲ ማሸነፋቸው ተገለጠ። ቢሂ 55 ከመቶ የተቃዋሚ ዋዳን ፓርቲ እጩ አብዱራህማን መሐመድ አብድላሂ ደግሞ አርባ ከመቶውን ድምፅ እንዳገኙ የምርጫ ኮሚሽኑ አመልክቷል። የፍትህና የልማት ፓርቲው ፋይሰል አሊ ወራቢ አራት ከመቶውን ድምፅ አግኝተው በሶስተኛነት ተከትለዋል። ዛሬ ሀርጌሳ ውስጥ የምርጫውን ውጤት ይፋ ያደረጉት የምርጫ አስፈጻሚ ኮሚሽን ሊቀመንበር አብዱልቃድር ኢማን ዋሳሚ ሂደቱ ሰላማዊ፣ ነፃና ፍትሐዊ ነበር ብለዋል ቢሂ ለተጨማሪ የስልጣን ዘመን ላለመወዳደር የወሰኑትን ፕሬዚዳንቱን አህመድ መሐመድ መሐሙድን ይተካሉ። ሶማሌላንድ እንደ አውሮፓ አቆጣጠር በ1991 ዓ ም ከተቀረው ሶማሊያ ተገንጥያለሁ ብላ ካወጀች ወዲህ አምስተኛ ፕሬዚዳንቷ ይሆናሉ። ሰሜን ምስራቅ ናይጄሪያ ውስጥ በሚገኝ መስጊድ ዛሬ ማክሰኞ አጥፍቶ ጠፊ ቦምብ ጥቃት ደርሶ ቢያንስ ሀምሳ ሰዎች ተገድለዋል። አዳማዋ ክፍለ ሀገር የምትገኘው ሙቪ ከተማ ውስጥ ፍንዳታው የደረሰው ነዋሪዎቹ ለጠዋት ጸሎት ወደ መስጊዱ እየገቡ በነበረበት ሰዓት እንደሆነ ታውቋል። ለጥቃቱ እስካሁን ኃላፊ ነኝ ያለ ወገን የለም። ይሁን እንጂ ከዚህ ቀደም ጽንፈኛው ታጣቂ ቡድን ቦኮ ሀራም ያደረሳቸውን በርካታ ጥቃቶች የሚመስል እንደሆነ ነው የተነገረው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ሰሜን ኮሪያን የሽብርተኛነት ደጋፊ መንግስትነት እንደገና ስለፈረጀቻት ደቡብ ኮሪያና ጃፓን ደስታቸውን ገለጡ። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ባወጣው መግለጫ ዩናይትድ ስቴትስ አምባገነኑ መንግስት ላይ ተጨማሪ ምጣኔ ሀብታዊ ዲፕሎማሲያዊ ጫና ለማሳደር ወሰደችው የወሰደችው እርምጃ ሰሜን ኮሪያን ከኒኩለር ነጻ አቅጣጫ ለማስያዝ ዓለም አቀፍ ማህበረሰብ የያዘው ጥረት አካል ነው ብለዋል። ትናንት ሰኞ በዋይት ሃውስ በሰጡት ቃል የፒዮንግያንግን መንግሥት ነፍሰ ገዳዩ አገዛዝ ሲሉ የጠሩት ፕሬዚዳንት ዶናልድ ትራምፕ ይሄ እርምጃ ከዓመታት በፊት መወሰድ ነበረበት ነው ያሉት። ዛሬ ማክሰኞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይፋ የሚደረገው ይህ እርምጃ ሰሜን ኮሪያን የሽብርተኛነት ደጋፊ መንግስታት መዝገብ ውስጥ እንደገና ይከታታል። እስካሁን መዝገቡ ላይ ያሉት ኢራን፣ ሶሪያና ሱዳን ብቻ ናቸው። ትናንት ሰኞ ሶቺ ከተማ ላይ አስቀድሞ ይፋ ያልተደረገ ስብሰባ ያካሄዱት የሩሲያ ፕሬዚደንት ቭላዲሚር ፑቲንና የሶሪያው መሪ ባሻር አልአሳድ ለዚያች ሀገር ጦርነት ማለት ለሶሪያ ጦርነት ፖለቲካዊ መፍትሄ ማግኘት ላይ ማትኮር ያስፈልጋል ብለው ተነጋግረዋል። መሪዎቹ ተገናኝተው መወያየታቸውን ሁለቱ ሀገሮች ይፋ ያደረጉት ዛሬ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሚስተር ፑቲንና ሚስተር አሳድ ያደረጉት ውይይ ይት ሩሲያ ከቱርክና ከኢራን ባለስልጣናት ጋር ተግባራዊ ሊሆን የሚችል ስምምነት ላይ መድረስ መቻሏን ለማረጋገጥ ይጠቅማል ብለዋል። ሚስተር ፑቲን ሶሪያ ውስጥ የሚካሄደው ወታደራዊ እንቅስቃሴ ሊጠናቀቅ ተቃርቧል ማለታቸው ተጠቅሷል። ክሬምሊንና ና የሶሪያ መንግስት የዜና አገልግሎት እንዳሉት የሩሲያው ፕሬዚደንት አሳድን በሽብርተኞች ላይ የተሳካ ጦርነት በማካሄዶ እንኳን ደስ ያለው ብለዋቸዋል። ትናንት ሶቺ ላይ ለአራት ሰዓታት ያህል እንደቆዩ የተነገረው አሳድ መሪዎች በፖለቲካው መፍትሄ ረገድ እርምጃ እንደሚመዘገብ አሁን ጦርነቱ ያለበት ይዞታ ያመላክታቸዋል የሚል እምነት እንዳላቸው ነው የሩሲያ የዜና ማሰራጫዎች የዘገቡት። የዩናይትድ ስቴትስ የጦር ኃይል ሊቢያ ውስጥ የእስላማዊ መንግስት ይዞታዎችን ኢላማ ያደረገ አዲስ የአየር ጥቃት ማካሄዱን ባለስልጣናት ለቪኦኤ ገለጹ። የዩናይትድ ስቴትስ የአፍሪካ እዝ ቃል አቀባይ ሮቢን ማክ እንዳመለከቱት ፋቃሃ የሚባል አካባቢ ባለፉት አርብና እሁድ የአየር ጥቃቶቹ የተካሄዱት ከሊቢያ የብሔራዊ ስምምነት መንግስት ጋር በመተባበር ነው። ብዛት ያላቸው የእስልምና መንግስት ተዋጊዎች መገደላቸውንም ቃል አቀባዩ ጨምረው አስረድተዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እንዲሁም ደግሞ በ25 ሜትር ባንድ የሚተላለፈው የዛሬ ማክሰኞ ኅዳር 12 2010 ዓ.ም ምሽት ፕሮግራም ነው። በአስር ሺዎች ለሚቆጠሩ የስራ እድል የፈጠሩት ኢትዮጵያዊ ትውልድ ያላቸው የሳውዲ አረቢያው ከበርቴ ሼክ ሞሐመድ አላሙዲ ጉዳይ በቅርበት በዲፕሎማሲ መንገድ እየተከታተለ መሆኑን የኢትዮጵያ መንግስት አስታውቋል። ወደ ኋላ ላይ ዘገባ ይኖረናል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም የተናገሩትን በተመለከተ የተዘጋጀ ወይም የተቀነባበረ ፕሮግራም ይኖረናል ለማለት ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። የሚቀድመው ደግሞ የዕለቱ አብይ ርዕስ ነው። ጎንደር ውስጥ በአማራና ትግራይ ሕዝብ መካከል የተካሄደው ሁለተኛ ዙር የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጠገዴ ወረዳዎች እንዲሁም የወልቃይት ጉዳይ ይገኙባቸዋል። በዚህ ዙሪያ የአዲስ አበባው ዘጋቢያችን እስክንድር ፍሬው ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከአቶ ንጉሱ ጥላሁን ጋር ያደረገውን ውይይት በትናንቱ ስርጭታችን አሰምተናል። ፕሮግራማችንን የተከታተሉት የወልቃይት ሕዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር አቶ በሪሁን ጥሩ የክልሉ መንግስት ቃል አቀባይ አቶ ንጉሶ ከተናገሩት ጋር የማልስማማባቸው ጉዳዮች አሉ ስላሉ ጋብዘናቸዋል። አዲሱ አበበ ነው ያነጋገራቸው። አቶ በሪሁን በትላንት ፕሮግራማችን የትግራይና የአማራ ህዝብ ሁለተኛ ዙር የአንድነት ጉባኤ ጎንደር ውስጥ በተካሄደበት ወቅት የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ውይይት አቶ ንጉሱ የሰጡትን መልስ ትክክል አለመሆኑን ገልጸው ለእኛ ስልክ ደውለው ነግረውናልና ዘጋቢያችን በላከው ሪፖርት ላይ አቶ ንጉሱ በሁለት ዋና ዋና ጉዳዮች ላይ መልስ ሰጥተዋል። አንዱ በትግራይ ጸገዴ እና በአማራ ጠገዴ ወረዳዎች ዙሪያ ያለውን ሁኔታ በተመለከተ፣ ከዚያ ደግሞ በወልቃየት ጉዳይ ላይ የእርስዎ ጥያቄ በየትኛው ላይ ነው? አቶ በሁለቱም በሁለቱም ነው፣ በሁለቱም ላይ እሺ። የሰጡትን ላሰማውት አብረን እንደገና እንስማው። አድማጭም ለማስታወስ ይረዳል። ይስማውና በዛ ላይ ይናገራሉ። ያድምጡት። በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ ቀበሌዎችን ጠቅሶ አካባቢዎችን ጠቅሶ ወደ አማራ ክልል እና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው። የቀበሌዎቹን ህዝብ የአካባቢውን አማክሩ አሳትፎ ውሳኔ ተወስኗል። የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው በማ እዛ አካባቢ በሚኖሩ ህዝቦች እና እንዲሁም በክልሎቹ መንግስታት መካከል ማለት ነው። ምንድነው የእርስ ጥያቄ ወይም ተቃውሞ? የጸገዴ ጉዳይ በሁለት መንገድ ከፍለንን እየው ጠገዴና ጠገዴ የሚባል ነገር አልነበረም። ጠገዴ አንድ ጠገዴ ነው። የከፈሉት በአስራ ዘጠኝ መቶ ሰማኒያ አራት እንዲያውም ደርግ ከተደመሰሰ በኋላ በአስራ ዘጠኝ መቶ ሰማኒያ አራት አመተ ምህረት እኔ ክፍለ ህዝብ ነበርኩኝ። ጠገዴን በሙሉ የሚተዳደረው የነበረው በጎንደር ውስጥ ሆኖ አውራጃው ዳባት በነበሩ ክፍለ ህዝቦች የሚመሩት ነው የነበረው ከዛ በአስራ ዘጠኝ መቶ ሰማኒያ አራት አመተ ምህረት ግንቦት ወር ኃይሌ የሚባል የቲፒኤልኤፍ ታጋይ የሆነ ጠገዴ ለአስተዳደር ሰፊ ስለሆነ ከሁለት እንክፈለው ብሎ ከሁለት እንዲከፈል ነው ያደረገው። ሲከፍለው ለአስተዳደርን አያመችንም በሚል መንገድ ነው እና ያኔ ነው ጸገዴ እና ጠገዴ የተፈጠረው ነው የሚሉኝ። አዎ። ከዛ በኋላ በዛ ወቅት ላይ የነበሩ የአማራ የኢህድን ክፍለ ህዝቦች ሀፍቴም፣ አንድ ኮማንደርም ነበረ ህዝቡ በተሰበሰበበት በዓሉ ሲያከፍል ለሁለት እንክፈለው ብሎ የከፈለው። ከዛ በኋላ ምንድነው የተደረገው? የሽግሩ መንግስት ሲመረጥ ሀይሌ ባለበት መንገድ የዛኛው ጸገዴ ጸገዴ ከሚባለው ወዴኛው ጸገዴ እንዲያውም ስድስት ቀበሌዎችን በሙሉ መትረየ ሳስጠምዶ ነው ምርጫውን እንዲመረጥ ያደረገው። ከዛ በኋላ ሀይሌ እስከ አስራ ዘጠኝ መቶ ሰማኒያ ስምንት ዓመተ ምህረት ድረስ ሽግሩ መንግስት እስከሚያልቅ ድረስ የአማራው ጠገዴ የተከፈለው እንዲያስተዳድር ነው የተደረገው፣ እሱ የቲፒኤልኤፍ አባል ሆኖ ማለት ነው። ስለዚህ ይህን ጉዳይ በማስመልከት በተለያዩ መድረኮች ላይ ነው የተሳትፍ ያለው። በተለይ የግጨውን ጉዳይ ተነስቶ ይህን ጉዳይ ክርክር ሲደረግ እኔ በተለይ ዳንሻ ላይ የተደረገው አለቃ ጥጋሬ፣ አቶ ያሌው ገዱ፣ አገኘሁ ተሻገር የዞን አስተዳዳሪ ባለበት፣ ደስ ያሰሜ የአስተዳደር ጸጥታ ኃላፊ ባለበት ስንነጋገርና ስምምነት ያልደረስን በአዴን እንደ አቋም ይዞ ሰፊ ክርክር አድርጎበታል። ይህን ጉዳይ ሁለተኛ ሰፊ የሆነ የወልቃይት መሬት ሰው በማጣት ነው የወሰዱት በሁለቱ መካከል ላይ ይህን ችግር እንዲፈታ አስራ አምስት ሰው ከጠገዴ አስራ አምስት ሰው ከጸገዴ ተወጣጥተው እኛ እኔ ራሴ አገኘው ተሻገር፣ ደሴ ታምራት ሀብቴ፣ ወርቆ ኃይለማርያም፣ ብርሃኑ መልኬ እነዚህ አመራሮች ናቸው። አሁንም አሉ አመራሮች ናቸው። ጸገዴ ላይ ሂደን ምስክር እንድንሰጥ እነሱ ምስክር እንዲያመጡ ተደርጎ ምስክርነት ከሰጠነው ውጭ ነው። ሕዝቡ ከወሰነው ካስተላለፈው ውሳኔ ውጭ ነው ገዱ ግጨውን አሳልፎ የሰጠ። ስለዚህ የሁለቱ ሕዝቦች የጋራ ስምምነትም አይደለም። አንድ ጸገዴ ነው አቶ ንጉሱ። ከሁለቱም በኩል የተገኙ ህዝቦች ተስማምተው ውይይት አድርገው ችግሩ የድንበር ውዝግቡ ተፈታ ብለዋል። እርሶ አልተፈታም፣ ቀድሞም ጸገዴ የሚባል ነገር የለም የሚለው ላይ ነው የሚደረጉት። አዎ አልተፈታም። ሁለተኛ የህዝቡ የድንበር ጥያቄ ማይደለም። ወደ ወልቃየት ጉዳይ እንሂድ። የወልቃየትም ጉዳይ ተፈቷል ችግር አለ አልተፈታም ቢባል እንኳ ወደ ክልላዊ መንግስቱ ሄደው አቤት ማለት ነው የሚችሉት ብለዋል አቶ ንጉሱ። ለማንኛውም በወልቃየት ላይ ያሉትን ላሰማሁትና ስለ ወልቃየት ደግሞ መልሶን ይነግሩኛል። ተሳታፊዎች አንስተውታል፣ ከገቢው መልስም ተሰጥቶታል። የወልቃየትን ጥያቄ ወልቃየት አካባቢ ያለ ህዝብ ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍቶኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርአት ያስቀመጠ የመንግስታዊ ስርዓት ስላለ በዛ መልክ እንደሚስተናገድ እንደ ቀድሞ ሁሉ በዚህ መድረክ ተነስቶ ምላሽ ሀሳቦን ንገሩኝ። አቶ በሪሁን፣ በመሰረቱ የወልቃይት ህዝብ ጥያቄ የተነሳው አሁን አይደለም። በአስራዘጠኝ መቶ ሰባ ሁለት አመት ምህረት ነው የዛሬ አርባ አመት ነው ትፒኤልኤፍ ተከዜ ተሻግረው ወልቃይት ሲደርሱ ጌባ ላይ መካከል እኛ ተጋሉ ሓርነት ትግራይ እንባላለን የትግራይ ነፃ አውጪ ድርጅት ነን ብለው ሲገልጹ እና ትግራይ እኮ ተከዜ ማዶ ነው ሀገራችሁ ነፃ ለማውጣት ከፈለጋችሁ ተከዜ ወዲያ ማዶ ተሻግሩ እሱ ነው ነፃ ማውጣት ያለባችሁ ነበር ያላቸው ወልቃይት ህዝብ ይሄ በማለቱ ከወልቃይት ህዝቡ ጋር ግጭት ነው የፈጠሩ የወልቃይት ህዝብ ማንነቱን ለማስከበር አርባ አመት በሙሉ ሲታገል በተለይ ከአስራ ዘጠኝ መቶ ሰማኒያ ሶስት በፊት የተደረጉ ትግሎች በደርግና በነበረው ጦርነት የሚሸፈን ስለነበር ነው እንጂ ሁሌ በትግል ውስጥ ነበር። ይህን በመታገለው የወልቃይት ህዝብ ለማንነቱ ሲል ያልከፈለው መስዋዕትነት የለም። ሙቷል፣ ታስሯል፣ ተሰዷል። በሌሊት ከየቤቱ እየተወሰደ ጉድጓድ ላይ እየተቆፈረ የተወሰደ ህብረተሰብ በዝርዝር ብቻ እንኳን አራት መቶ ስምንት ሰው ከኔ ጋር አለ። አራት መቶ ሰማንያ ሰው በህዝቡ ላይ ስለደረሰው ችግር አሁን ካወራን ጊዜም አይበቃንም። አሁን የተነሳንበት አቶ ንጉሱ ትላንትና በእኛ ፕሮግራም ላይ የተናገሩት ስህተት ነው የሚል ጥያቄ ነው እርሱ ያቀረቡትና፣ ጠቅልሉልኝ የአቶ ንጉሱ ሐሰት ንግግር ምንና እንዴት እንደሆነ ይግለጡልኝና በዛ እናበቃለን። እሺ፣ የወልቃይት ጉዳይ ያልተፈታው የወልቃይት ህዝብ የሚፈልገው ማንነቱ ነው። የወልቃይት ህዝብ የጠየቀው ጥያቄ ህገ መንግስታዊ ጥያቄ ነው የነበረው። ያ ጥያቄ ማለት እኔ አማራ ነኝ፣ አማራ ሊያሰኘኝ የሚችሉ ደግሞ መስፈርቶች አሉኝ፣ ባህሌ፣ ወጌ፣ ታሪኬ፣ ስነ ልቦናዊ አማራ ነኝ። ስለዚህ እኔ የአማራ ህዝብ ስለሆንኩኝ ይህን ይፈታልኝ ብሎ ለትግራይ ክልል ማመልከቻ አቅርበዋል። ለጻቃን ለራሷ፣ ለአባይ ወልዱ፣ ለህወሀት ጽህፈት ቤት እናታ ላይ ዛፌ በአካል ተገኝተው ነው የህዝቡ ውክልና የያዙትን ሄደው ያቀረቡ ለፌዴሬሽን ምክር ቤት እኔ ሰላሳ አንድ ሰውዬ ራሴ ባለሁበት ባለሁበት በራሴ በእጄ ነው የሰጠኋቸው። ይሄ አልፈታም። ይሄ ያልተፈታ ጥያቄ ማቅረብ ይችላሉ። ቀርቧል። ቀርቦ ግን የፈታው አካል ላይ የለም። ሊፈታ አይችልም። የጠገዴ ጉዳይ በመሰረቱ ሁለት ህዝቦች ተስማምተው የፈቱትን ጉዳይ አይደለም። ገና ገና ይህን ጥያቄ በረጅሙ በትግል የሚፈታ ነው እንጂ አልተፈታም። በሁለቱ ህዝቦች መካከልም የተፈጠረ ስምምነትም የለም። ሁለቱ ህዝቦች የሚያውቁት ነገር ምንድን ነው አንድ ጠገዴ መሆናቸው እና የወንድ ቤተሰብ ብቻ መሆናቸው ነው የሚያውቁት። በሁለቱም በኩል የተገኙ ተወካዮች ነበሩ ነው አቶ ንጉሱ ያሉት። ግን በሁለቱ የነበሩ ተወካዮች በፍጹም አልተስማሙም። የተስማሙት እኛ ምስክርነት በሰጠነው ጠገዴ አንድ ጠገዴ ሳይሆን እስከ አስራ ዘጠኝ መቶ ሰማንያ አራት ዓመተ ምህረት አንድ ጠገዴ ሆኖ እንደነበረ ስብሰባ ላይ እንግዲህ እርሰዋልተ አልነበሩም። አቶ ንጉሱ ነበሩ እና ያንን ነው የተናገሩት። አዎ ምክንያቱም አቶ ንጉሱ የሚናገረው ባላወቀው ነው። ባላወቀው ነገር ባወቀው ነገር ላይ አስተያየት መስጠት ጥሩ ይመስለኛል። እኔ በማውቀው ነው ራሴ መረጃ ሁኜ ባቀረብኩት ነው እየሰጠሁ ያለው። አቶ በሪሁን፣ ጥሩ የወልቃየት ህዝብ አማራ ብሔርተኝነት የማንነት ጥያቄ መስራችና ሊቀመንበር፣ በአድማጮች ስም አመሰግነዎታለሁ። እግዚአብሔር ይስጥልኝ ስለ ጊዜው እኔም አመሰግናለሁ። በሌላ በኩል በነ መብራቱ ጌታሁን ዶሴ የሽብር ክስ ተመስርቶባቸው ክርክር ላይ የሚገኙት የወልቃየት ህዝብ አማራ ብሔርተኝነት የማንነት ጥያቄ ኮሚቴ መሪዎች ጉዳያቸውን ከሚያዩት ዳኞች አንደኛው እንዲነሱላቸው ጠይቀዋል። አቤቱታቸውን በጽሁፍ እንዲያቀርቡ አዞ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። አቃቢ ህግ በ2008 ዓ.ም መጨረሻ ላይ እነ መብራቱ ጌታሁን በሚል መዝገብ በሽብር ወንጀል ድርጊት ክስ የመሠረተባቸው አምስት ሰዎች በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ከተሰየሙት ሶስት ዳኞች መካከል አንዱን በገለልተኝነት ሊዳኙን አይችሉም በማለት እንዲነሱላቸው ጠየቁ። መብራቱ ጌታሁን፣ ጌታቸው አደመ፣ አታላይ ዛፌ፣ ነጋ ባንቲሁንና አለነ ሻማ የተባሉት እነዚህ ተከሳሾች አቃቢ ሕግ የመሠረተባቸው ክስ የወልቃየትን ሕዝብ የአማራ ማንነት ጥያቄ ሽፋን በማድረግ የሽብር ወንጀል ፈጽመዋል በሚል እንደሆነ ከጠበቆቻቸው አንዱ አቶ አለልኝ ምህረቱ ለቪኦኤ አስረድተዋል። ትናንት ፍርድ ቤት የቀረቡትም አቃቤ ቀደም ሲል የሰውና የሰነድ ማስረጃ አቅርቦ ያጠቃለለ ስለነበረ ፍርድ ቤቱ ሊከላከሉ ይገባል ወይም አይገባም የሚል ብይን ሊሰጥ እንደነበረም አቶ አለልኝ ያብራራሉ። ይሁንና ችሎቱ ከተሰየመ በኋላ የተፈጠረው የተጠበቀው አልነበረም። ተከሳሾቹ ከተሰየሙት ዳኞች አንዱ ሊዳኙን አይገባም የሚል አቤቱታ ስላቀረቡ ፈቃድ ጠይቀው ሀሳባቸውን መግለጽ ጀመሩ። አቶ አለልኝ ምህረቱ ዝርዝሩን ነግረውኛል። ዳኛውን ለመቃወም ያበቃቸውን ምክንያት እንዲገልጹ ጠየቀ። ከዛም ያው ሁለቱ አቶ መብራት ጌታሁንና አቶ አታላይ ዛቴ ከዳኞች መካከል አቶ ዘራይ ወንደፈነወት የተባሉት በዋልቃይት ጉዳይ ላይ ራሱ የቻለ አቋም አላቸው እና ገለልተኛ ዳኝነት ሊሰጡ አይችሉም የሚል ነበር ጥያቄያቸው እና ከችሎት እንዲነሱላቸው ነው። ይህን በሚያነሱበት ጊዜ የነበረው ተከሳሽ ሁሉም ተነስተው በአንድ ድምፅ እንደግፋለን አለ። ሀሳቡም ከዛ በኋላ ያው የተጠራው መዝገብ ብቻ መቀጠል አለበት ተብሎ የተጠራው መዝገብ ሊቀጥል ተደረገ። ሌሎች ተቀመጡ። አፍርድ ቤት ኩሬታቸውን ከሰማ በኋላ በጠበቆቻቸው ታግዛ ግልጽ የሆነ አቤቱታ በጽሁፍ አድርጋችሁ አቅርቧ ናቸው ምክንያቱም ትናንት ያቀረቡት በቃል ነው እኔም ያው እዛው ነበር የሰማሁት እና በቀጣይ ቀጠሮ እንዳማከራቸው ና በጽሁፍ እንዲቀርብ ተደርጎ ቀጠሮ ለህዳር አስራ አራት ቀን ሁለት ሺህ አስር አመተ ምህረት ተለውጠዋል ለመሆኑ እኒህ ሰውዬ አሁን ነው እንደዚህ ችሎት ላይ የቀረቡት ዳኛው ወደ ችሎት የመጡት ከጥቅምት መጀመሪያ አካባቢ ነው ለእነዚህ ሰዎች ክስ ዛሬ ሁለተኛ ችሎት ነው ነገር ግን እንግዲህ ተከሳሾች ይህን ሁኔታ የሰሙት ዳኛው ከተሰየሙ በኋላ ስለሆነ በዛኛው ጊዜ ማቅረብ እንዳልቻሉ ነው። ይገለጽ ዋና ሁነት መነሳቸው ዳኛው በማህበራዊ ሚዲያና በቴሌቪዥን ስርክቻ ላቋም አላቸው የወልቃይት ህዝብ የአማራ ማንነት ጥያቄ ማቅረብ አይችልም ነው የሚል ቅርቻ ላቋም ስላላቸው ገለልተኛ ሆነ ጌዳኛችል ነው የሚል ነው ውስጡ መቃወ እነዚህ ተከሳሾችና ሌሎችም እስከ ሐምሌ ወር ሁለት ሺ ስምንት ዓመተ ምህረት ድረስ የወልቃይት ህዝብ የአማራ ማንነት ጥያቄን ለተለያዩ የመንግስቱ አካላት ለማቅረብ በህዝብ ተወክለናል ሊሉ እንደነበረና ከመንግሥት አካላትም ጋር ይወያዩ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦሩ ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ጥያቄዎቻቸው ከአካባቢ ጥበቃ፣ የልማት ተጠቃሚነትና የሥራ ዕድል ጋር የተያያዙ መሆናቸውን ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ ገልጠዋል። ሶሎሞን አባተ ዝርዝሩን ይዟል። ከኋላ ደርሼ ህዝቡን አነጋግራለን። ሰልፈኛውን ነው ያነጋገሩት? ደሽበታለሁ። እርስዎ ግን እዛ ሰልፉን አላዩም? አልተገኙም ሰልፉ ላይ አይቼዋለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ። ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው? ዛሬ በትክክለኛ ሰላማ ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም፣ ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው። ብዛት ያለው ሰው ነው አለ። በሺዎች የሚቆጠር ይሆናል የተሰበሰበው ሰው። አድማጮች እናስተላልፋለን ብለን ያስተዋወቅነው ዝግጅት እየተቀነባበረ ነው። ተመልሰን እንመጣበታለን። እስከዛው ድረስ ቆንጅት የአድማጮች አስተያየት ወደዛ ለፉልኝ እያለ ነው ንጉሱ። ከአድማጮች የደረሱ እንዲህ ይቀርባሉ። ሰላም ቪኤ በለው ነኝ። ኖቨምበር አምስት በኢትዮጵያ ኤምባሲ ውስጥ የነበረው ግርግር ልበለው፣ ተቃውሞ ተከታትያለሁ። ተቃውሞ በኢትዮጵያ በመካሄድ ያለው ችግር የአንድ ቡድን ወይም የተወሰኑ ሰዎች አይደለ፣ ሁላችንም እንደ አንድ በአንድ ድምፅ መቃወም አለብን። ነገር ግን በኢትዮጵያ ኤምባሲ ቅጥር ውስጥ የነበረው ግርግር ስርዓት አልበኝነት ነው። ለዚህም ተጠያቂ የኢትዮጵያ መንግስት ነው። አዲስ አበባ ያለው ግራ የገባው መንግስት ነው። ለምን ኤምባሲውንም አላከበረም አላስከበረም? ኢትዮጵያ ውስጥ ያሉ ኤምባሲዎች እንደ እንግሊዝ ኤምባሲ፣ እንደ አሜሪካን ኤምባሲ፣ ጀርመን ኤምባሲ ሁሉ የታጠቁ የጥበቃ ኃይሎች አሏቸው። በዛ ላይ ደግሞ የኢትዮጵያ ፖሊስ ከሩቅ ይጠብቃል። ኤምባሲ ዋሽንግተን ያለው ግን ሰው ሁሉ ግር ብሎ እንደ ህክተራ ነው የገባው። እንዲያም አተከባሉ የሰልፉ አስተዋሪዎች እንዳሉት የፓብሊክ ቦታ ነው ነው ያሉት። ኢምፓክት አይደለም። ስለዚህ ተቃውሞ አይደለም። ተቃውሞ ከሆነ ግን ሁላችንም በመሰለት ያለብን ስለ ኢትዮጵያ ስላለው ችግር ዩስጥ ሰላም ቪዎች የዋትን የመቀሌ ስብሰባ በተመለከተ ትዝታና ተገብሮ ያደረጉትን ውይይት ካዳመት በኋላ የገረመኝን ለመግለጽ ነው። ህዋት መቀሌ ውስጥ በዝግ ስብሰባ ላይ እንደሚገኝ ተገልጿል። በተቃራኒ ደግሞ የሀገራችን ችግር ገሀድ ከወጣ ሰነባብቷል። በህዋት አንገዛም ብሏል። የሀገሪቷ ኢኮኖሚ በመውደቁ የኑሮ ውድነቱ ቀይ መስመርን አልፏል። ሌላው የህዝቡ ማህበራዊ ህይወት በመናጋቱ በተለያዩ ቦታዎች ግጭቶች ይካሄዳሉ። በዚህም ሰዎች ይሞታሉ፣ ይፈናቀላሉ፣ ይሰደዳሉ። በሰሞኑ ደግሞ የዩኒቨርስቲ ተማሪዎች መፈናቀላቸውን እያዳመጥን ነው። እነዚህ ሁሉ በህወት በድብቅ የሚወያዩባቸው ነገር ግን ገሀድ ያፈጠጡ ችግሮች ናቸው። ታዲያ እኔን ያስገረመኝ ገሃድ በሚታየው ችግር ላይ ህወሓት በር ዘግቶ በሚስጥር የሚመስርበት ምክንያቱ ምንድን ነው የሚለው ነው። ግመል ሰርቆ አጎንብሶ ይላሉ አያቶቻችን። ይልቅ እግረ መንገዴን የኦሮሞ ወደድ ና አማራው ብአዴን ገሃድ የሚታይ ኮንፈረንስ ጠርተው በኢትዮጵያዊነት ላይ ልሳ መግባታቸው አስደንቆኛል፣ አስደስቶኛል። እዚህ ከአንደኛው ክፍለ ዘመን ጋር የሚገጥመውም ይህ አይነቱ ድክሰትና ሀቅ ነው። አሁንም በዚህ የ አስራ ሁለተኛው የመሸ መሸ ሰዓት ላይ ህወሓትን የሚመክረው ብሔራዊ የእርቅና የሰላም ጉባኤን በመጥራት ወገሀዱ ችግር ላይ ያገባናል ከሚሉ ድርጅቶችና ድርጅቶች የሀገራችን ዜጎችም ጋር በአንድነት ቢመክሩበትና ቢመክሩበትና ሀገራችን ህዝባችንም ከጭንቀትና ትርምስ አድነው ወደ አዲስ ዲሞክራሲያዊ ስርአት ግንባታ ጊዜ ሊያሸጋግሩት ይበጃል። አመሰግናለሁ። ቢዎች ቀደም ሲል ልናሰማ አስተዋውቀን ግን ላዘገየነው ፕሮግራም ተመልሰናል። ወይም ሪፖርት በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦር ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ቀደም ሲል እንደገለጥነው ጥያቄዎቻቸው ከአካባቢ ጥበቃ የልማት ተጠቃሚነትና የስራ እድል ጋር የተያያዙ መሆናቸውን ነዋሪዎችም የወረዳው አስተዳዳሪም ለቪኦኤ ገልጠዋል። ሰሎሞን ነው ዝርዝሩን የያዘው። በኢትዮጵያ ግዙፉ የታንታላይት ክምችት ያለበት በምስራቅ ጉጂ ዞን ሰባቦሩ ወረዳ ውስጥ የሚገኘው የቀንጥቻ ቀበሌ ነዋሪ ዛሬ አደባባይ የወጣው ለብዙ ዓመታት በተለያዩ አጋጣሚዎች ይነሱ የነበሩ የመጣኔ ሀብት የአካባቢ ደህንነትና የመብት ጥያቄዎችን ይዞ ነው። የኦሮምኛ ዝግጅት ክፍል ባልደረባዬ ነሞዳ እንዲህ ማምሻውን ያነጋገራቸው የአካባቢው ነዋሪ ፋብሪካው ምንም እንዳልጠቀማቸው ነው የሚናገሩት። የቀንጥቻ የታንታላይት ማምረቻ ፋብሪካ ወደ ሶስት አስርት ዓመታት ለሚጠጋ ጊዜ ሥራ ላይ ቢሆንም ለአካባቢው የሥራ እድል እንኳን ካለመክፈቱ በተጨማሪ የአካባቢ ብክለትም እያደረሰ መሆኑን አመልክተዋል ነዋሪው። በዛሬው ሰልፍ ላይ የወጣው ሰው በብዙ ሺዎች የሚቆጠር ሰው መሆኑን ነዋሪው ተናግረዋል። ይህንኑ የሰውን ጥያቄ ይዤ ወደ ሰባ ቦሩ ወረዳ አስተዳዳሪ ወደ አቶ ጌታቸው ቅጦ ደውዬ ነበር። ሰልፉን አይተውት እንደሆነ ጠየኳቸው። ከኋላ ደርሼ ህዝቡን አነጋግራለን። ሰልፈኛውን ነው ያነጋገሩት? ወደሽበታለሁ። እርስዎ ግን እዛ ሰልፉን አላዩም? አልተገኙም? ሰልፉ ላይ አይቼዋለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ። ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው ዛሬ? በትክክለኛ ሰላማ ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም። ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው። አዎ ብዛት አለ ሰው ነው አለ። በሺዎች የሚቆጠር ይሆናል የተሰበሰበው ሰው? ያው በዛ እንኳን ባይሆን ያው ሰው ብዛት አለው እንጂ በሺ የሚቆጠር አይደለም። ምንድን ነበር ጥያቄያቸው ለመሆኑ? እዚ አካባቢ ያለው የቀንጥቻ የታንታለም ዶሎማይት የሚያመርተው ወርሽንትን አለ ሶ እዚያ ያለው ፋብሪካ ያው ከዚህ ፋብሪካ ተጠቃሚ አለንም። በተለይ እዚ አካባቢ ያለው የሆነ ዲጋ አለ። ዴጋውን ልባት ካልተፈለገ ያው ሊጎዳን እንችላለን ብለው ጥርጣሬ ነው። ተጠቃሚ አልሆንም ሲሉ ምን ማለታቸው ነው? ምን አይነት ጥቅም ነው ጥያቄያቸው፣ ፍላጎታቸው ዴጋው ወርቅ የሚመረትበት ወርቅ የምታጠብበት ታንታ ላይ ከዛ የማመጦት በአጠቃላይ ማዕድን የምታጠብበት ዴጋ አለ። ድንገት ይደረመስና ሊጎዳን እንችላለን ከሚል አንጻር ነው፣ ከቅርጣሪ አኳያ እንትን ሲሉ ነበረው። ግን ወርቅና እና ታንታላይት እዛ አካባቢ ከረጅም ጊዜ ጀምሮ ሲመረት ይታወቃል እና እንደዚህ አይነት እንቅስቃሴ ኖሮ ያውቃል። ማለት ያው ይበልጥ ታንተለም እና ዶሮ ማት ነው የምመረሳው። እና አሁን የሰማሁት ዛሬ ነው ስላመሰል እዛ አካባቢ የሰማሁት። ይሄ አካባቢ ከሻኪሶ ምን ያህል ይርቃል? አርባ ስድስት ኪሎ ሜትር አካባቢ ነው ከሻኪሶ ወይም ከለገደንቢ ማለት ነው። ለመሆኑ እዛ ሻኪሶ ወይም ለገደንቢ ላይ ወርቅ በሚመረትበት ጊዜ ሜርኩሪ ጥቅም ላይ ይውላል? እንዲ አሁን እርሶ መቼም የወረዳው አስተዳዳሪ ኖት እና አንዳንድ ነገሮችን በቅርብ ሳይከታተሉ አይቀሩም። ብዙ ጊዜ ወርቅ ለማምረት ሜርኩሪ ጥቅም ላይ ይውላል እና ይሄንን እርሶ ያውቃሉ፣ ይከታተላሉ። ጥንጥቻ ከዚህ ጋር የተያያዘ አይደለም እሺ ከመርኩሪ ኬሚካል ጋር የተያዘ አይደለም እሺ። ልትል መረጃቸው በምን እንደሚያመርቱ ከፋብሪካ ውስጥ ሰራተኞች ወይም ሀላፊዎች መቀበል ይችላሉ። ግን አሁን ለጉዳት ያጋልጠናል የሚሉት ምንድን ነው ታዲያ? ታንታለም የምመረትበት ወር የምታጠብበት ውሃ አለ። ዲጋ ግድብ ነገር ነው። አዎ፣ እሺ። ለዛ ይሄ ግድብ ጎደናል ስጋት ነው። ከስጋት ቶሎ ልጓት ወይ ቦታ እንዲቀይር ና እንዲሰራ ይሄ ዲጋ ሞልቶ እንዳይደረመስ ስጋት ነው። ቅድመ መስጠንቀቃ ህዝቡ ይሄ ነገር አንሱልን ነው በዛ አካባቢ የሀገሩም ሰው በባህላዊ መንገድ ወርቅ ያመርታል። ይሄ ይታወቃል። አሁን ያ እንቅስቃሴ ያ የምርት ሁኔታ አለ፣ ሰው እድል አለው አምርቶ ተጠቃሚ የሚሆንበት ከራሱ ማዕድን። ያው አካባቢያችን እና ወረዳችን በማብረት በማዕድናት ማምረት ስራ ላይ የተሰማራ በማህበራት ተደራጅቶ የሚሰሩት አሉ። እንዲሁም ይሄኛው ፋብሪካ ታንተበመድ በማየትን ያመርታል። ያው በአጠቃላይ በወረዳችን ብዙ አይነት የማዕድን ይመረታል። ለመሆኑ እርስዎ መልስ ሰጥተዋል። ለዛሬው ሰልፍ የህዝቡ ቅሬታ ከዲጋው አንጻር የሚነሳውን በትክክለኛ ከሚመለከታቸው አካል ጋር ተባብረን በምስራት የጀመርነው ስራ አለ። እሺ፣ ይሄ ዲጋ እንድሰራ የፋብሪካ ሰራተኞች ወይም ካምፓኒ የባጀት እጥረት ነበረብን ብሎ ሲያነሱ የነበሩትን በአሁኑ ጊዜ ባጀት አግኝተናል ብሎ የነገሩን ስለሆነ በሂደት መፍትሄ እልባት ያገኛል ብሎ እየጠበቅን ያለ ነው። እንደ መንግስትም ከካምፓኒም ጋር በቅንጅት እየሰራን ስለሆነ እና ህዝቡም ያነሳውን ቅራኔ አቅርበን ለካምፓኒ በቅርብ ጊዜ ውስጥ እንሰራለን እልባት እንፈልጋለን ብሎ የያዙት ነገር ነው ይመስለኝ እንደ መንግስትም ይህንን ነገር ተከታትለን እናስፈጽማለን። እርስዎ እንደ ወረዳው አስተዳዳሪ የሰውን ጥያቄ ሲመለከቱ ጥያቄው ፍትሃዊ ነው፣ ትክክለኛ ጥያቄ ነው። ሰው ይዞ አደባባይ እየወጣው ይህ ትክክለኛ ጥያቄ እንዳለን መጀመሪያ ትክክለኛ ሰላማዊ ሰልፍ መሆኑን በደብዳቤ አሳውቀን መውጣት ነበረባቸው። ግን ያው ህዝብ ቅሬታ ትክክለኛ ምላሽ መፈልገውን ለይተን ከምመለከተው አካል ጋር ተባብረን መመልስ ማግኘት እንዳለባቸው የህዝብን ቅሬታ የፈጠረው ነገር ምንድን ነው ብለን እንዲያስታገር ለይተናል እሱ ነገር ከምመለከታቸው አካል ጋር ቅሬታ እንዳይፈጠር ምላሽ እንዲያገኝ ጠንክረን መስራት እንዳለብን የጀመርነው ነገርም ስላለ ይሄ ነገር ልባት ያገኛል ብለን የያዝነው ነገር አለ ግን አቶ ጌታቸው አሁን የጠየኩትን ሰልፉ ህጋዊ ነው ወይ ወይስ ህጋዊ አይደለም ወይ አይደለም ጥያቄ በማንኛውም መልክ ይሁን ሰው ጥያቄውን ይዞ ወጥቷል በሰልፍም ይሁን እርስ በራሱ እየተነጋገረም ይሁን በምንም መንገድ የሆነ ጥያቄ ሰው ውስጥ መቼም ይብላላል። ይሄ ጥያቄ በመሰረቱ ትክክል ነው ወይስ ትክክል አይደለም ነው ጥያቄ። እርሶ መቼም የዛ አካባቢም ነዋሪ ኖት፣ የወረዳም አስተዳዳሪ ኖት። እርሶ አ እሺ፣ እና አሁን እያልኩ ያለው ዲጋው የህዝብ ጥርጣሬ ነው፣ ቅሬታ ፈጥረዋል። አው ነው ይሄ ዲጋ ከጥያቄያቸው ትክክለኛ ስለሆነ ከመመለከታቸው ሰዎች ጋር ከካምፓኒ ኃላፊዎች ጋር ሄደንም የጀመርነው ነገር መዋየት የህዝብ ቅሬታ እየፈጠረ ስለሆነ ይሄ ዴዳ ይታሰብበትና እልባት ልባት ያገኝ ብለን ጀምረናል። ከዚህ ቀደም ትራሱ ሰው ስጋት ካለው ጥያቄው ትክክል ነው ካሉ የሰው አስቸኳይ መፍትሄ የሚያስፈልገው ነው። ሀያ ሰባት ዓመት ሙሉ በዚህ ችግር ውስጥ የቆየ ሰው አሁን ጥያቄውን ይዞ አደባባይ ሲወጣ ምን ያህል ጊዜ ከዚህ በኋላ ይጠብቃል? ብዙ ጊዜ ኢትዮጵያ ውስጥ እየተጠና ነው፣ ለበላይ አካላት አሳውቀናል እና የመሳሰሉ ነገሮች እየተባሉ ሲጓተቱ ነው የሚታወቀው። ብዙ ነገሮች አይደለም ሀያ ሰባት ዓመት ችግር ፈጥረዋል ሳይሆን ሀያ ሰባት ዓመት ቆይተዋል በህይወት ይሄ ፋብሪካ የፋብሪካውን እድሜን አልኩ እንጂ ይህን ጋ ወጥቶ እንትን ችግር አሁን ስጋት መፍጠር ከጀመረ እየሞላ ጎርፍ አንስ ህዝቡን ከተማውን ስጋት ሊሆን ይችላል በማለት አሁን ስራ ተጀምረዋል። እነዚህ አሁን ጥናት የተጀመሩት ዳሙን እንዴት መቀየር እንደሚችሉ ጥናት አጥንቶ ለመንግስት ሊያቀርቡ ሄደዋል ምላሽ ነው የምንጠብቀው አሁን ይህና ብዙ ጊዜ ይሰጋል ብዬ አላምንም ግን ከድርጅቱ ጋር ጠንክረ መስራት አለብንና የህዝቡን ቅሬታ መመለስ አለብን የሚል ነው አቋም ነው ያሉት አቶ ጌታቸው ለመሆኑ ዛሬ የወጣው ሰው ሌሎች ያነሳቸው ጥያቄዎች አልነበሩም ከመብት ጋር የተያያዘ ከጸጥታ ጋር የተያያዙ ጥያቄዎችን አላነሱም። ወጣቶች አካባቢ ወጣቶች የስራ እድል እንዲፈጥርልን እንፈልጋለን የምለው ነገር ጥያቄዎች አለበት። አቶ ጌታቸው ቅጦ የሰባቦሩ ወረዳ አስተዳዳሪ፣ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያ አመሰግናለሁ። በሰልፉ ላይ ከነበሩት መካከል ሌላኛው ነዋሪ ሰው ይዟቸው ከወጣ ጥያቄዎች መካከል የድንበር ዘለል ጥቃቶች ጉዳይንም አንስተዋል። ድንበር ዘለል ጥቃቶች ከተለያዩ አካባቢዎች ይደርሱብናል። ለምን እንዲህ ዐይነት ጥቃቶች ይፈጸሙብናል? ኦሮሚያ ውስጥ የሚሞተው ኦሮሞ ነው። ሰላማዊ ሰው ነው። የኦሮሚያ ፖሊስ ነው። ይህ ሁሉ ለምን ይደርስብናል? ብለዋል ሰልፈኛው ነዋሪ። የቀንትቻው የታንተላይትና ብሮማይት ፋብሪካ የመንግሥት የልማት ድርጅት ነው። የዛሬው ሰልፍ የተጠናቀቀው ያለ ግጭት ነበር። ሰሎሙን አባትን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚያስታለፈው መደበኛ ስርጭታችን ነው። ኦድሪየስ ሪግስ መሐንዲሳችን፣ ንጉሱ ታምሬ የፕሮግራም አቀናባሪ አስተናጋጆች ቆንጂ ታዬ፣ እንዲሁም ይህንንስማን ነ የምናገረው እንዲህ በነግርልህ ይህን ያህል አመት ኖረን። አድማጮች ቀጥታ የምንሄደው ወደ ንግድና ምጣኔ ሀብት ዝግጅት ነው። የዛሬ የንግድና ምጣኔ ሀብት ዝግጅት በኢትዮጵያ የመካከለኛው ምስራቅ የንግድና የውጭ ግንኙነት ፖሊሲ ላይ የሚያተኩር ነው። ሳውዲ አረቢያ ኢትዮጵያዊ ትውልድ ያላቸውን ሼክ ሞሐመድ አላሙዲን በቁጥጥር ስር አውላለች። በመቶ ሺዎች የሚቆጠሩ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ሰራተኞችም እንዲወጡ ሪያድ በተደጋጋሚ የጊዜ ገደቦች ስታወጣና ስታስፈጽም ቆይታለች። በተመሳሳይ ወቅት ኢትዮጵያና የሳውዲ ተቀናቃኝ የሆነችው ካታር ከፍተኛ የዲፕሎማሲ ግንኙነቶችን አጠናክረዋል። ባለፈው ሳምንት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራ ልዑካን ቡድን በካታር ጉብኝት አካሂዷል። ሁኔታውን እንዲያስረዱን አቶ መለስ አለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይን በስቱዲዮ ጋብዘናቸዋል። የንግድና ምጣኔ ሀብት ግንኙነቶቹን አስመልክቶ የዚህ ፕሮግራም አዘጋጅና አቅራቢ ሄኖክ ሰማግዜር ነው ያነጋገራቸው ከዚያ ሁለት ሺ ዘጠኝ ላይ የኳታሩ ኢሜር በኢትዮጵያ ጉብኝት አድርገው የተለያዩ ስምምነቶችም ተፈርመዋል። አሁን ደግሞ ለኢፌድሪ ጠቅላይ ሚኒስትር ክቡራት ኃይለ ማርያም ደሳለኝ ባቀረቡት ግብዣ መሰረት የተደረገ ጉብኝት ነው። የጉብኝቱ ዋና አላማ በኢትዮጵያ ና ኳተር መካከል ያለውን የንግድ ኢንቨስትመንት ግንኙነት ማጠናከር የተሻለ ደረጃ እንዲደርስ ማድረግ ነው። ምን የተገኙ ተጨባጭ የተገኘው የተገኙ ተጨባጭ ስምምነቶች የተፈርሙ ስምምነቶች አሉ? ኢንቨስትመንት ግንኙነቱን የበለጠ ጠንካራ ለማድረግ ለማሳለጥ የተፈረመ ስምምነት አለ። የዲፕሎማቲክ ና የሰርቪስ ፓስፖርትን ለማስወገድ እንዳይኖር ለማድረግ የተፈረመ ስምምነት አለ። ከዛ ውጭ የኳተር ፋውንዴሽን በተለያዩ ኤሲያ ና አፍሪካ ሀገሮች ላይ ትልቅ አስተዋጽኦ የሚያደርግ ፋውንዴሽን ነው። በትምህርት በጤና ላይ ምርምሮች እንዲካሄዱ የነጻ ትምህርት እድሎች እንዲገኙ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች የአውሮፓም የአሜሪካም ዩኒቨርሲቲዎች፣ የተባበሩ መንግስታት ድርጅቶች፣ የተለያዩ ተቋሞች ጋር የሚሰራ ተቋም ነው። ኢትዮጵያ የዚህ እድል በተወሰነ ደረጃ ስትጠቀም ቆይታለች። አሁን ደግሞ በርካታ ድጋፎችን ለማድረግ የኳተር ፋውንዴሽን ቃል ገብቷል። ይህም አንድ ውጤት ተደርጎ ሊወሰድ ነው፣ የመስክም ጉብኝት ስለነበረ ማለት ነው። አሁን የኳተር ፋውንዴሽን ከሚሰጠው ድጋፍ በተጨማሪ እስከ ሰላሳ ሚሊዮን አሜሪካን ዶላር ወጪ የሆስፒታል ግንባታ ለማካሄድም ቃል ገብተዋል። የቅድመ ዝግጅት ስራ እየተሰራ ነው። ዋናው ግን የኳተር ባለሀብቶች ኢትዮጵያ ውስጥ መጥተው በግብርና፣ በቱሪዝም፣ በሪል ስቴት በአግሮ ፕሮሰሲንግ እና በሌሎችም መስኮች ኢንቨስት ለማድረግ ፍላጎት እንዳላቸው ገልጸዋል። በግድብ ግንባታስ እንግዲህ ይሄ ግድብ ለሕዳሴ ግድብ ከሆነ የሕዳሴ ግድብ የቀድሞው ጠቅላይ ሚኒስትር እንዳሉት ግንበኛውም አንጥረኛውም ኢትዮጵያውያን ናቸው። ይሄ ግድብ ኢትዮጵያውያን ከሊቅ እስከ ደቂቅ የሰሩት ያለ ፕሮጀክት ነው። ይሄ ግድብ በአገር ቤት ውስጥ ያለ ነው። እኛ በውጭ ያላችሁ እናንተ ተባብረን የምንሰራው ግድብ ነው። ይሄ ግድብ ኢትዮጵያ ለዘመናት ለመልማት ያላት ፍላጎት ማሳያ ነው። ይሄ ግድብ በማንም ላይ ተጽዕኖ ለማምጣት የሚፈለግ ግድብ አይደለም። ከግድቡ ግንባታ ጋር በተያያዘ ለኳታር የቀረበ ጥያቄ የለም። ስለዚህ በዚሁ እንለፈው፣ እሱ ነው የሚሻለው። ሌላኛው ሳኡዲ አረቢያና ኳታር በዓለም አቀፍ ግንኙነት ውስጥ የሚፎካከሩ በቅርቡ ደግሞ ከ ሳኡዲ ጋር አንዳንድ አዳዲስ የውጭ ግንኙነት መርታዎች አሉ፣ በጎም ያልሆኑ አሉ። አንደኛው በትውልድ ኢትዮጵያ የሆኑት የሳውዲ ዜግነት ያላቸው ቢሊዮነር ሼክ መሀመድ አላሙዲ በእስር ላይ ነው የሚገኙት። በጣም በኢትዮጵያ ውስጥ ለብዙ ሰዎች የስራ እድል የፈጠሩ ባለሀብት ናቸው። በሳውዲ አረቢያ ውስጥ ግን በሙስና ተጠርጥረው ነው ቁጥጥር ስር የሚገኙት። ሳውዲ መንግስት ወደ ከመቶ ሺህ በላይ የሚቆጠሩ ኢትዮጵያዊ ዜጎቻችሁን ወደ ሀገራቸው ለመመለስ የሚያደርገው ጥረት አለ። ከሳውዲ የታጣውን በካታር ለማተካካት ይሆን ጉዟችሁ? ከሳውዲ ጋ ያለን ግንኙነት በጣም ጠንካራ ነው። በሁለቱ መንግስታት መካከል የጉብኝት ልውውጥ ይደረጋል። የሳውዲ ባለ ሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። የሳኡዲ መንግስት ኢትዮጵያ ውስጥ ለሚካሄደው የልማንጥረቶች አስፈላጊውን ድጋፍ ይሰጣል፣ ና ግንኙነቱ በጣም ጠንካራና ጤነኛ እንደሆነ ማወቅ ያስፈልጋል። ከኳታር ጋር የሚያያዝ ነገር የለውም። ከዛ በተረፈ ግን ሳኡዲ የሚገኙ ዜጎቻችን በተለይም ያለ መኖሪያና ስራ ፍቃድ የሚሰሩ ሳኡዲ መንግስት የሰጠውን የፎይታ ጊዜ ተከትሎ ለመመለስ በመንግስት የተደረገ ጥረት አለ። ብሔራዊ ኮሚቴ ተቋቁሞ በውጭ ጉዳይ ሚኒስትር ዴታ የሚመራ ይሄ ብሔራዊ ኮሚቴ እስከ ወረዳ ድረስ ሄዶ ከፍተኛ የመንግስት የልኡካን ቡድን በውጭ ጉዳይ ሚኒስትር ዶክተር ወርቅነህ የተመራ እስከ ሳዑዲ ሄዶ የእፎይታ ጊዜው እንዲራዘም በተካታይ ጠይቆ ወደ አገር ቤት እንዲመለሱ በተቻለ መጠን የአውሮፕላን አገልግሎት እንዲያገኙ የማድረግ ስራ ሲሰራ፣ ብዙ ያልተሰራ ስራ የለም ያልተገለጸ ካልሆነ በስተቀር። ስለዚህ እሱን በማድረግ የተወሰኑ ዜጎቻችንን ወደ አገር ቤት ለመመለስ ተችሏል። ቀሪ ዜጎቻችን እንዳሉ እንገምታለን። እነዚህ ዜጎቻችን ሰብአዊ ክብራቸውና መብታቸው ተከብሮ ወደ ሀገራቸው እንዲመለሱ የሚደረግ ጥረት አለ። የኢትዮጵያ መንግስት ሪያድ በሚገኘው ኢትዮጵያ ኤምባሲና ጀዳ በሚገኘው የኢትዮጵያ ቆንስላ በዚ በኩል መደበኛ የሆነ ግንኙነት ስላለን እየተሰራ ያለ ጉዳይ ነው። በተመሳሳይ ሼክ መሐመድ ሁሴን አላሙዲ መታሰር ይታወቃል። ይህን ጉዳይ በተመለከተ የፌደራል መንግስት በዲፕሎማሲያዊ መስመር ክትትል እያረገበት ነው ከዚህ በላይ አስተያየት መስጠት ይቸግራል። አንድ መታወቅ ያለበት ሼክ ሁሴን አላሙዲ ኢትዮጵያ ውስጥ ኢንቨስትመንት ባልተጀመረበት ጊዜ ነው በዚህ ዘርፍ የተሰማሩት። ሰባ አራት የሚሆኑ ኩባንያዎች ሰባ ሺህ የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ አመሰዋለ ቢባል ወደ ሶስት መቶ ሀምሳ ሺ ነው። የሶስት መቶ ሀምሳ ሺህ ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል። ምጣኔ ሀብታችሁ ላይ ምን አይነት ጫና ሊያሳድር ይችላል? የኢትዮጵያ ኢኮኖሚ በጣም ትልቅ ኢኮኖሚ እኮ ነው። ባለፈው አመታት ከአምስት እጥፍ በላይ አድጓል። ላለፉ አስራ አምስት አመታት በጥንድ አሀዝ የሚገመት እድገት ሲመዘገብ ነበር። ከወዲሁ የሚኖረውን ተጽዕኖ መገመት ያዳግታል። ግን በዜጎቻችን የስራ እድል ላይ ተጽዕኖ እንዳይኖረው ማድረግ የሚያስፈልግ ይሆናል። ከወዲሁ ግን ማስቸግ በስተ መጨረሻ እንግዲህ በሙስና ነው ተጠርጥረው ሼክ መሀመድ ሁሴን አላሙዲ ከሚመረመሩ ሰዎች መካከል አንዱ ናቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል። በዚህ ጉዳይ ላይ በፍጥነት ግልጽና የእነሱን መብት ባከበረ ሚዛናዊ በሆነ የፍርድ ሂደት ውስጥ ክስ እንዲመሰረትባቸው ጠይቋል። የኢትዮጵያ መንግስት አቋም አለው እዚህ ላይ እንግዲህ ሳውዲ ሉዓላዊት ሀገር ናት። የፍርዱ ሂደት እንዴት መሄድ አለበት ነው የሚለው የራሳቸው የውስጥ ጉዳይ ነው የሚሆነው። ሼክ ሁሴን አላሙዲን በተመለከተ ግን በዲፕሎማሲያዊ መንገድ ክትትል ይደረግበታል። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ በጣም አመሰግናለሁ። እኔም የአሜሪካ ድምጽ ሬዲዮን እንዲሁም የአሜሪካ ድምጽ ሬዲዮ አድማጮችን እግዚአብሔር ይስጥልኝ፣ አመሰግናለሁ። በቀጣይም ቢሆን በፌዴሬ የውጭ ጉዳይ ሚኒስቴር በኩል ለዜጎቻችን መረጃ የመስጠት ኃላፊነትም ግዴታም አለብን። እግዚአብሔር ይስጥልኝ፣ በጣም እናመሰግናለን። የህወሀት የግምገማ ስብሰባ ላይ የተካሄደ ውይይት ተከታይ ክፍል ይቀርባል። አሁን የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ላለፉት ሶስት ሳምንታት ስብሰባ ተቀምጦ ስለ ስልታዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ መላ የልማት ትራንስፎርሜሽን፣ ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሰረታዊ ድክመቶች ያላቸውን መርምሯል የሚል መግለጫ ረቡዕ ዕለት ወጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለ ሂስ ማካሄድም እንደሚቀጥል አስታውቋል። ስለተዘረዘሩት ድክመቶችና ስለተባሉት ነጥቦች እንዲያወያዩን አቶ መሐሪ ዮሐንስንና አቶ ጌታቸው አረጋዊን ጋብዘን በትናንት ባቀረቡነው የመጀመሪያ ክፍል ትንታኔ ተሰምቷል። ያነጋገረቻቸው አዳነች ፍስሃ ነች። የውይይቱ የመጨረሻ ክፍል ነው ቀጥሎ የሚቀርበው። ጸረ ዲሞክራሲያዊ ባህሪ ዋሉብኝ ሲል ፓርቱ የገመገመበት እና እኛ የምናይበት የተለየ ሊሆን ይችላል። አሁን ለምሳሌ አቤታዊ ዲሞክራሲ ነው ራሱ ወደ ጸረ ዲሞክራቲክ የሚወስደው ሚሊየ መሀሪ ትን የራሱ አስተያየት ነው ሊሆን የሚችለው። ፓርቲው በዚህ መንገድ ሊገመግም አይችልም። ፓርቲው ስለ ዲሞክራሲና ጸረ ዲሞክራሲ ሲገመግም በሶስት ነው ከፍለ ያየው። አንደኛ አመራርም ይሁን ማንም አባል በእያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዴሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበር አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማለት ነው፣ የመደራጀት ነፃ ሚዲያ የመኖር ሀሳብን በነፃ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለው ያለው ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው፣ አቤታው ዲሞክራሲ በራሱ ጸረ ዴሞክራቲክ ነው። ሁኔታው ዲሞክራቲክ እንዲሆን አያረግ የመሪ አገላለት አልጋራም አቤታው ዲሞክራሲ የሚፈቅደውን ዴሞክራቲክ ኤንቫይሮንመንት መፍጠር አልቻለም አመራሩ የሚል ነው እኔ የምገልጸው። እሺ አንዱ ነጥብ ለመጨመር አቤታዊ ዲሞክራሲ እንዲያስቸጋር የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለ፣ ለማንኛውም በኢትዮጵያ ደረጃ የምናየው የእኔ አውቅላሃለሁ አስተሳሰብ ነው ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ሀይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ዲሞክራሲ። በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ፣ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል። እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ ተፈጥራዊ የሆነ ሂደቱን ጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካካት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበሩ ሰው ማውጣት የፈለገበትን ያውጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት፣ ክፍት ማድረግ መድረኩ። ግን አመራሮቹ ያደረጉት ምንድን ነው? ባለፈው አምስት ስድስት ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓይር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው የማምነው። አቶ መሐሪ ጌታቸው ያለውን ይጋራለሁ በተወሰነ መልኩ። ለሰፋ አድርጌ ለመግለጽ ያህል ግን ምንድነው የተፈጠረው? ድርጅቱ በተለይ ከዘጠና ሰባት ምርጫ አካባቢ ጀምሮ አባልነት ክፍት አደረገ። የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ሕዝብ ያለው ሕዝባዊነት እንዲሁም ደግሞ የተነሳበትን ዓላማዎች በደንብ ያወቀ ነው ወይ ብለው ሳይገመግም ሰው በማስ ነው የሚገባው። ወደ ክፔሌፍ ምን ፍለጋ ጠቅም ፍለጋ ለጥቅማቸው ብሎ ብቻ እንጂ ለድርጅትም ህልውና ለሀገሪቱም ለህዝብም ህልውና የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት ይዝኖሮ ማድረግ የሚችል የነበሩት ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርጓል። የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ፣ እኔ እስከማውቀው ጌታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩም። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ፣ መጨረሻ ላይ ድርጅቱን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም። ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለው። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅቱ በዚህ መሄድ አለበት ሲል በድርጅቱ ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ኖ አምጠ ባልኮ አይሄድም አንጃነ በማዕከላዊ ነሳነ ምናምን ተብሎ እየተመጣ ወጣ። አሁንም ቢሆን መሰረታዊ የሆነ ያስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ጌዛ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ግን ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ፖሊሲ ስትራቴጂዎችን በጣም ጠባብ አውትዴትድ ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም። ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው ያው እንግዲህ ዛ ውስጥ ምን ብለን እንደገመገመ እንኳን ባና ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ እያየ ነው ነው አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አቢዝ የሚያደርግ ሀይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳሪ የሆነ እንቅስቃሴዎች አሉ። ብሄር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ተያይዞ የኢህአደግ አራቱ ድርጅቶች የጋራ ዓላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንዳልሆነ እየታየ ነው። አንዱ የህወሀት አባል የሆነ በግልጽ በአዴን ወይም የኦህዴድ አባል የሆነውን እንደ በአዴን እንደ ኦህዴድ ሰዎች እና ሲሳደብ በኦፖዚትም እንደዛ የሆዴድ አባል ሆኖ ግን ህወሀት ሲኮንን የሚታይበት በሶሻል ሚዲያ ይሄ የምታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው ይሄ። እንዴት ነው የገመገሙት፣ እንዴት ነው የሚያደርጉት ወደፊት እናየዋለን። ግን እኔ የሚሰጠው አስተያየት ምንድን ነው መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየት እና አሁን ያሉ ችግሮች ፈታ እንዴት ነው መሄድ ያለባት፣ ህዙ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይነርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፕሊስ ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ እንደዚህ በጣም ፖላራይዝ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የዴደንም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም። ኮማም ልዩነት የለውም። እና አንድ ፕሮግራም ሁነህ ግን የየ ብቻ በጣም የተለያየ መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ውሀት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው እንዴት ነው የሚሄድ ያለበት ያው ወደፊት ምንያው ይሆናል። አቶ ይምሐሪ ዮሐንስ እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረው ይችላል አሁንም አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮቹ ወይም ደግሞ በተለይ የኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግሞ ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪት ላለፉት ሁለት አመታት በተከታታይ ከቀውስ አትወጣም። የሀገሪቱ ህልውና አደጋ ላይም የጣለ ሁኔታ የተፈጠረበት ሁኔታ ነው ያለው። ይሄ ከየት የመነጨ ነው ብትይኝ፣ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ አብዮታዊ ዲሞክራሲ አሰራር ተከትሎ ከስና ሰባት አመት ምህረት በኋላ የመጣው በአንድ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአደግ ራሱን በአንድ ጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊት ቢሮ ደረጃ ያለው በምክር ቤት ደረጃ ያለው ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞች በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽንግልና በምናምን በ የሰዎች ትክክር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የሚገምግ በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የሚባ ተመለስ ማለት ነው። ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍቀው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባ ትንከተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርአት፣ ዴሞክራሲያዊ ስርአት ከመገንባት ይልቅ በጣም አሳኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘውት የቆየ ነገር አለና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎችም ብሔራዊ ፓርቲዎች በተለይ ኦሮሚያና አማራ ክልል ላይ ያሉ ወደዛም እያዘነበሉ የሚሄድበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይነትና በተቋማት የበላይነት እንዲሁም ደግሞ ስርአት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይህ የሚውሰድ አንተ ይህ የሚውሰድ ናም ተብሎ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ኢንፍሉንሻል ይሆን የሚለውን በመሀል አገር ወይ ደግሞ በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲየም እያነሳው ያለው ብአዴንም እያነሳው ያለው መላፌ ላላ ድርጅቶችም ላይ ያለ የሚናያቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ጥፋቴ ነው፣ ከትግል አጋሮቼ ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለት ክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው መግለጫው ትንሽ ጠበት ያሉ ስለሆነች ዝርዝር ነገሮችን ቤታቸው እንዳለው አላየንም፣ አልሰማንም፣ ምን ብለው እንደተወያዩ። ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በትምክት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ይኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው። እሺ እንግዲህ አቶ ጌታቸው አረጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን። አመሰግናለሁ። የመጨረሻው ዝግጅት ላይ ደርሰናል አድማጮች። አዲሱ መስከረም ሲጠባ ህዳር ሲታጠነ እልክልሻለሁ ልቤን በሳጠነ ይባላል። ቆንጅት በደንብ እንጂ ግሩም ግጥም ነው። ዛሬ ቀኑ ህዳር አስራ ሁለትም አይደለ? ይሄ ወር ደግሞ አንድ ነገር አስታወሰን። ህዳር ሲታጠን፣ የህዳር በሽታ ወዘተ። ንጉሴ አክሊሉ አንድ ዘገባ አለው። ህዳር አስራ ሁለት ቀን ሺ ዘጠኝ መቶ አስራ አንድ ልክ የዛሬ ዘጠና ዘጠኝ አመት አዲስ አበባ የከተማዋን ከንቲባ ወሰኔ ዘአማኑኤልን ያጣችው ከተማዋ ውስጥ በወቅቱ ገብቶ በነበረው የወረርሽኝ በሽታ አማካይነት ነው። በዚህ በሽታ ብዙ ሰዎችን ቀብራለች አዲስ አበባ። በተለይ ከህዳር ሰባት እስከ ሀያ አንድ በነበሩት ቀናት ውስጥ መከራ ውስጥ ወድቃለች፣ በሀዘን ድባብ ተውጣለች አዲስ አበባ። ያን ታሪክ ነው ዛሬ በመጠኑ ለማስታወስ የምሞክረው። አቶ አውላቸው ታደሰ በሰሜን ሸዋ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከል የስራ ሂደት ባለቤት ናቸው እና ከታሪኩም ከበሽታውም አይነት እያጣቀሱ ባጭሩ ያጫውቱናል። አመሰግናለሁ። ዛሬ ሁለት ዘጠና ዓመት አካባቢ የበሽታ ከውጭ እንደመጣ ታሪኮች ያመላክታሉ። እና ያን ሰዓት የሀገራችን የጤና ፖሊሲ በጣም ካበት ስለሆነ ብዙ ሰዎች ተዘግተዋል። በመከላከል ላይ የተሰራት የጤና ፖሊሲ አልነበርም፣ እና በጣም በብዙ ሚሊዮን የሚጠቁ ሰዎች ህይወታቸው አልፏል። እና ህዳር ሲታጠን የሚባለው በአካባቢ ያሉት ሰዎች የአካባቢቸው ቆሻሻ ሰብስበው የሚያቃጥሉበት አካባቢቸውን የሚያጠሩበት ነው። እና እንዲሁም እኛም እንደ በጤናችን ፖሊሲ አንዱ የመከላከል ስራ ነው። እና ኮሚኒቲው ይሄንን ጥሩ የመከላከል ስራ ነው እና ከዛን ጊዜ ጀምሮ ብዙ ሰዎች እየተጠቁሉ እና ህብረተሰቡ ይህንን አካባቢውን ሲያጸዳ ሰዎች በአካባቢያቸው ያለው ቆሻሻ ሰብስቦ ያቃጠላሉ። ይሄ ደግሞ የአካባቢውን ጽዳት ያመጣል፣ በበሽታ የሚያዙ ቁጥራቸውን ይቀንስላቸዋል። እና ህዳር ሲታጠን ይባላል። ልክ ህዳር አስራ ሁለት አካባቢ ሁሉም ሰው በጋራ የአካባቢውን ቆሻሻ ሰብስቦ በማቃጠል በማጽዳት እዛው ላይ አንዳንድ ነገር በመመካከል አካባቢያቸውን ያጸዳሉና ለእኛም ይሄን ብቁ ተግባር ነው።

በአመቱ ያሉት የበሽተኞች ቁጥር ቀነሰ። በአመቱ ደገሙት። መጀመሪያ ላይ ከነበረው የተማማች ቁጥር በሁለተኛው አመት ያለው ከግማሽ በላይ ቀነሰ። ስለዚህ በሽታ ሊያስከትል የሚችለው አካባቢዎች ላይ ያለ ቆሻሻ ነው በሚል እንደገና ትኩረታቸውን ወደ ሁሉም አካባቢ ያስጠው ቆሻሻ ማጽዳትና ማጋታት ጀመሩ። ከጫት ሲጠቀም ሊባልበት ምክንያቱ ይሄ ነው። መንግስትም ይህንን ከህብረተሰቡ በማውሰድ በመከላከል ላይ የተመሰረተ የጤና ፖሊሲ የሚል ነገር ካረጋ ንጉሴ እና እንግዳውን እናመሰግናለን። ሰዓት ገድቦናል፣ እዚህ ድረስ ይበቃናል። እናመሰግናለን። በእኛ በኩል ሰላም ደሩ። ትግርኛ ፕሮግራም ይቀጥላል።